ኢኮኖሚው አለ በኦሮሚያ ክልላዊ መስተዳደር በአዳማና ሞጆ ከተሞች መካከል ለመገንባት የታቀደው ገዳ ልዩ የኢኮኖሚ ዞን ተገንብቶ ለመጠናቀቅ አርባ ዓመታት ይፈጅበታል ተብሏል። ተገንብቶ ሲጠናቀቅ የአዲስ አበባ ከተማን ግማሽ ያህል ይሆናል የተባለለት አዲሱ ከተማ በ23656 ሄክታር መሬት ላይ ያርፋልም ተብሏል። ጤና ይስጥልኝ አድማጮች። በዛሬው የኢኮኖሚው ዓለም ዝግጅታችን በአዲሱ የኢኮኖሚ ከተማ የመንግስት እቅድ ከሀገሪቱ ወቅታዊ ፖለቲካዊና ኢኮኖሚያዊ ተጨባጭ ሁኔታ አንጻር እንዳስሳለን። መልካም ቆይታ። የኢትዮጵያ መንግስት የታላቁ የህዳሴ ግድብን ጨምሮ የተለያዩ ግዙፍ ኢኮኖሚያዊ ጠቀሜታ ያላቸውን የልማት አውታሮች በግንባታ ሂደት ላይ ይገኛል። ሀገሪቱ የምታከናውናቸው የመሠረተ ልማት ግንባታዎች ለሀገሪቱ ኢኮኖሚያዊ እድገት አስተዋጽኦቸው ከፍተኛ መሆኑ የመጠበቁ ያህል ፕሮጀክቶቹ ለመገንባት የታቀዱበት መንገድና ወደ ትግበራ ሲገባ የነበሩ ሀገራዊ ፖለቲካዊ ሁኔታዎች በፕሮጀክቶቹ ላይ ጥያቄ ሲያስነሱ ቆይተዋል። ከነዚህም ውስጥ የልማት ፕሮጀክቶቹ ጊዜ ተወስዶባቸውና አዋጭነታቸው በጥልቀት ሳይጠና እንዲሁም በይድረስ ይድረስ ወደ ግንባታ የተገቡ ፕሮጀክቶችን ማንሳት ይቻላል። ለዚህ ደግሞ ታላቁ የሕዳሴ ግድብ፣ ኩራዝ የስኳር ፋብሪካ ፕሮጀክቶች እንዲሁም የባቡር ፕሮጀክቶችን በማሳያነት ማንሳት ይቻላል። ፕሮጀክቶቹ በተያዘላቸው ጊዜ አለመጠናቀቃቸው ብቻ ሳይሆን ከታቀደላቸው በላይ መዋለ ንዋይ መጠየቃቸው የሀገር ሀብት ለብክነት እንዲዳረግ ስለማድረጉ ይጠቀሳል። አዲሱ የኢኮኖሚ ዞን የከተማ ግንባታ ከ2011 ዓ ም ጀምሮ ሲጠና የቆየ ፕሮጀክት መሆኑን የገዳ ኢኮኖሚ ዞን ባለስልጣን ዋና ዳይሬክተር ኢንጂነር ደመላሽ ሙሉ ይናገራሉ። በሀገሪቱ መጣ ያለውትን ለውጥ ተከትሎ የታቀደ ነው የሚሉት ኢንጂነር ደመላሽ፣ ፕሮጀክቶቹ ትኩረት ያደረገው የሀገሪቱን ስራ አጦች ቁጥር ለመቀነስ የስራ እድል በመፍጠር ላይ ነው ይላሉ። ለለውጡ ምክንያት ነው ተብሎ ከሚታሰቡት ምክንያቶች ውስጥ አንዱ በጣም መጠነ ሰፊ የሆነ የስራ አጥነት መስፋፋት በሀገራችን ላይ ወጣቱን ከዩኒቨርሲቲ እየተመረቀ በተለያዩ ሴክተሮች ምንም ስራ ሳያገኝ ለረጅም ዓመታት የመቀመጥና ወደ ሌላ ነገር ውስጥ የሚያስገባው ነገር ከዚሁ ከስራ አጥነት ጋር የሚያ ስለሆነ ዋና ዋና ናቸው የሚባሉትን ምክንያቶች ፈትሾ በእነሱ ላይ ስራ መስራት አስፈላጊ ነው ተብሎ ስለታመነበት ነው። እዚህ የገዳ ስፔሻል ኢኮኖሚክ ዞን ዋናው መሰረተ ሀሳቡ ለዚህ ለ አገሪቷ ከሚያስገኘው ጥቅም ባሻገር በቅድሚያ ለወጣቱ ሰፊ የሆነ የስራ እድል በስፋት ያመጣል። በኢትዮጵያ ያለው ወቅታዊ የፖለቲካ ሁኔታ አለመረጋጋቱም የኢኮኖሚው እየተዳከመ መሄድን ተከትሎ የዋጋ ግሽበቱ እየጨመረ መሆኑ ይነገራል። ይህ ደግሞ የኑሮ ውድነትን አስከትሏል። በተለይ ደግሞ የውጭ ምንዛሬ እጥረት መቅጠሙ የግንባታ ቁሳቁሶችን ዋጋ አኑሯል። ይህንን ተከትሎም መሰል ግዙፍ ፕሮጀክቶችን ተግባራዊ ለማድረግ እንቅስቃሴው ሲጀመር በእርግጥ ቅድሚያ ማግኘት ይገባው ነበር ወይ ብለው የሚጠይቁ ወገኖች እንዳሉ ይሰማል። የባለስልጣን ዋና ዳይሬክተር ኢንጂነር ደመላሽ ለዚህ ሲመልሱም የመንግስት ሚና የከተማውን የመሰረተ ልማት ስራዎች ከማሟላት ኃላፊነት የዘለለ ሚና አይኖረውም ይላሉ። ለግንባታው ተሳትፎ የውጭና ሀገር በቀል ባለሀብቶች ሚና ከፍተኛ መሆኑንም ነው የሚገልጹት። የመሰረተ ልማት ግንባታዎች ላይ ብቻ ነው የመንግስት ኢንተርቬንሽን እንጂ ሌሎቹ ነገሮች በአጠቃላይ የሚገነቡት ናሽናል ኢንቨስተርስ አማካኝነት ነው። እኛ ፕላትፎርሙን የምንፈጥርላቸው የመሰረተ ልማት ግንባታዎችን እናካሂዳለን። ውሀ ይፈልጋሉ፣ ውሃ እናስገባለን። መብራት ይፈልጋሉ፣ መብራት እናስገባለን። ቴሌኮሙኒኬሽን ይፈልጋሉ፣ እኛ የምንሄድበት ዋናው ላይን ድረስ እናስገባለን። ከዛ በኋላ ግን ያለው እኛ በምናወጣላቸው ክራይቴሪያ እና ስታንዳርድ መሰረት ኢንተርናሽናል ዴቨሎፐርስ ወስደው ያንን ልማት ያለሙትና ውስጡን በደንብ አዘጋጅተው ሁሉን ነገር የሚሰራውን ነገር ሰርተው ተመልሰው እንደገና የመጡበት ሀገር ሄደው የፕሮሞሽን ስራዎችን ሰርተው ኢንቨስተሮችን አመጥተው ለእነሱ እንደገና ሰብሌዝ ያደርጋሉ ማለት ነው። በኦሮሚያ ክልላዊ መስተዳደር በአራት ክፍል ተከፋፍሎ ለመገንባት የታቀደው አዲሱ የኢንዱስትሪ ከተማ የዲዛይን ስራ ተጠናቆ ወደ ተከታዩ ምዕራፍ ለመሸጋገር በዝግጅት ላይ እንዳለ ተገልጿል። ነገር ግን መንግስት ቀደም ሲል በተመሳሳይ መንገድ ያስገነባቸው አነስተኛ የኢንዱስትሪ መንደሮች የስራ እድልን በመፍጠርም ሆነ የውጭ ምንዛሪን በማስገኘት ሂደት ምን ያህል ውጤታማ ሆነዋል ሲሉ አንዳንድ የኢኮኖሚ ባለሙያዎች ይጠይቃሉ። ዶክተር አየለ ገላን በኩዌት ኢንስቲትዩት ፎር ሳይንቲፊክ ሪሰርች የፐብሊክ ኢኮኖሚ ፖሊሲ ተመራማሪ ናቸው። እርሳቸው እንደሚሉት በኦሮሚያ ክልል ሊገነባ የታቀደው አዲሱ የኢኮኖሚ ከተማ ከመገንባቱ በፊትም ሆነ ዓለም አቀፍ ተሞክሮዎችን ከመዳሰስ በፊት ቀደም ሲል በሀገር ውስጥ የተገነቡ ተመሳሳይ አነስተኛ ፕሮጀክቶች ምን ያህል ውጤታማ ሆነዋል የሚል ጥናት መከናወን ነበረበት ይላሉ። እንግዲህ ይሄ በሞጆ ና በአዳማ መካከል ያለው ኢኮኖሚክ ዞን የመጀመሪያው አይደለም ኢትዮጵያ ውስጥ። ከዛ በላይ እስከ አስራ ስድስት የሚሆኑ የኢኮኖሚክ ዞኖች እንዳሉ ነው የምናውቀው። እነዛም ስትፈጠሩ ጆብ ክሪኤሽን፣ የፎሬን ኤክስቼንጅ፣ ስትራክቸራል ትራንስፎርሜሽን እና ኢንዱስትራላይዜሽን ተብለው ነው ስራ ላይ የዋሉት። እነዛ ኢኮኖሚክ ዞን ዞንስ በፊት ከዚህ በፊት ስራ ላይ የተገበሩት እና ስራ ላይ የዋሉት ምን ያህል ስራ ፈጠሩ? ምን ያህል የሀገሪቷን የፎሬን ኤክስቼንጅ ፕሮብሌም ቀረፉ? ምን ያህል ኢንዱስትራላይዜሽንስ አፋጠኑ? ዋይ ዋይ ዶ ዊ ጎ ሌላ ሀገር ለምን እንሄዳለን? የኢትዮጵያን ያለፉን ከዚህ በፊት የሆነውንና እስካሁን ድረስ ያሉትን ኢንዱስትራል ፓርኮች ፐርፎርማንስ ስለምን አናይም? የኢትዮጵያ ፎሬን ኤክስቼንጅ ችግር ተቀርፏል? ኢትዮጵያ ውስጥ አብዛኛው የኢንዱስትሪ ልማት ስራዎች የአዲስ አበባ ዙሪያን ተመራጭ ሲያደርጉ መኖራቸው ይነገራል። በምክንያትነት የሚጠቀሰው በተለይ እንደ ኤሌክትሪክ ውሃና መንገድን የመሳሰሉ የመሰረተ ልማቶች ከተቀረው የሀገሪቱ ክፍል የተሻለ ሆኖ መገኘትና አዲስ አበባን በቅርበት ማግኘታቸው ነው። አዲሱ የገዳ የኢኮኖሚ ዞን ከተማ ከአዲስ አበባ አዳማ መስመር ያለውን የበለጸገ የመሠረተ ልማት ታሳቢ አድርጎ ታቅዷል። የባለስልጣኑ ዋና ዳይሬክተር ኢንጂነር ደመላሽ ሙሉ የመጀመሪያው የድሬዳዋ የስፔሻል ኢኮኖሚክ ዞን እዛ አሁን ወደ ግንባር ስራ ላይ የገባው እሱ መነሻው የዚህ ጥናት ነው። ከሱ በመቀጠል ይሄ አሁን እኛ የመረጥነው ቦታ ነው። በብዙ የመሰረተ ልማት አውታሮች የተገናኘ ቦታ ስለሆነ፣ በባቡር የተገናኘ ነው። በየብስ ትራንስፖርት በኢንተርናሽናል ክሮስ ባውንደሪ በሆኑ የእኛን የሀገራችንን ካሉ መንገዶች ላይ በሁለቱም ወደ ኬንያ የሚወጣ ወደ ጅቡቲ የሚወጣው በዚህ መንገድ ላይ አሁንም ካስፈለገ ወደ አዋሳ የሚሄደው መንገድ በዚ ኮሪደር ያልፋል። ባቡር እንደምታውቀው ከጅቡቲ ኢትዮጵያ የሚያልፈው በውስጡ ነው የሚያልፈው። በኤክስፕሬስ መንገዶች ከአዲስ አበባ እስከ አዳማ ያለው በውስጡ ነው የሚያልፈው። እንደገና ከሞጆ ወደ አዋሳ የሚሄደው ኤክስፕሬስ መንገድ በዚሁ ላይ ነው የሚያልፈው። በዚህ ላይ ትልልቆቹ የቴሌኮሙኒኬሽን ኬብልስ በውስጡ ነው የሚያልፉት። የትልልቅ ሀይቴንሽን ኬብልስ ለፓወር ትራንስሚሽን በውስጡ ነው የሚያልፉት። እነኝህ ሁሉ ይህንም ቦታ ከተለያዩ ፋክተሮች ጋር ለአዲስ አበባ ኦልሞስት የአርባ አምስት ደቂቃ ድራይቭ ነው። በብዙ መስፈርቶች ይህ ቦታ ከሌሎች ቦታዎች ተመራጭ ያደርገዋል። ሁለት የስራ አጥነትን ችግር ከመሰረቱ መቅረፍን አንዱ ዓላማው አድርጎ የተጀመረው አዲሱ ከተማ የሚገነባበት ከተቀረው የሀገሪቱ ክፍል አንጻር የተሻለ የመሰረተ ልማት በሚገኝበት አካባቢ መመስረቱ እንዲሁም ለመዲናዋ አዲስ አበባ በቅርበት ላይ መገኘ ኘቱ በመንግስት በኩል እንደ መልካም አጋጣሚ ተወስዷል። ነገር ግን ከዚህ በተቃራኒው ደግሞ የሀገሪቱን ሀብት ወደ አንድ አካባቢ የሚያከማችና ተበታትኖ ያለውን የስርዓት የህብረተሰብ ክፍል ያላገናዘበ ነው ሲሉ የኢኮኖሚ ባለሙያው ያስረዳሉ። አሁን ችግር የሆነው የሀገሪቷን አንጡራ ሀብት በሙሉ አዲስ አበባና አዲስ አበባ ዙሪያ፣ አዲስ አበባና አዳማ መካከል እንዲፈልስ ተደርጎ ሌሎች አካባቢዎች እየተራቆቱ ነው። ኢትዮጵያ ውስጥ ማንም ግንዛቤ ያልሰጠው እና መንግስትም ብዙ ግንዛቤ ያልሰጠው ነገር የአካባቢ ድህነት ነው። የስራ ዕድልን እንደዛ አካባቢዎች በመውሰድ እነዛ አካባቢዎች እንዲለሙ፣ እንዲያድጉ በመጠነኛ ኢንቨስትመንት ማለት ነው። ይሄ ሂዩጅ የሆነ በመልቲ ቢሊየን ዶላር የሚወጣበት አንድ ትልቅ ከተማ እዚህ አዲስ አበባ ሴንተር ላይ አዲስ አበባ ዙሪያ ላይ ከማዋቀር ትናንሽ መሰረተ ልማቶችን በየቦታው የወጪው መጠን ማለበት ይቅር ያሌላ አቅም ከመንግስት አይጠየቅ መሰል የኢኮኖሚ ከተሞች መፈጠራቸው ሀብትን አሰባስቦና አቀናይቶ ለመጠቀምና የተሻለ አማራጭ እንዲሆን የሚገልጹት ደግሞ አቶ ወንድሙ ገምታ ናቸው የተበታተነ የኢኮኖሚ አማራጮች እንዲኖሩ የመፈለጉን ያህል የተበታተነውን የሚያስተሳስር መሰል የተደራጀ ከተማ ሊኖር ይገባል ይላሉ አቶ ወንድሙ በዩናይትድ ስቴትስ ላስ ቬጋስ ኔቫዳ ዩኒቨርሲቲ ረዳት የኢኮኖሚ ተመራማሪ ናቸው የሚፈጥረው አርበን ሩራል ሊንኬ ይዛል ሌሎችን ካብሪሳይድ ላይ ወይንም ደግሞ ክልሎች ላይ ያለውትን ኢንዱስትሪዎችን ከዚህ ጋር የማስተሳሰር ገበሬውን ከዚህ ኢንዱስትሪ ጋር የማስተሳሰር ዋናው የቼን የመፍጠሩ ጉዳይ ላይ ነው ቼን የመፍጠሩ ጉዳይ ላይ ነው፣ እንጂ ሀይል መሰባሰቡ ወይንም ደግሞ ከተሞች አንድ ቦታ ላይ መሰባሰባቸው ትልቅ የሆነ ኢኮኖሚስ ኦፍ ስኬል ኢኮኖሚስ ኦፍ ስኬል ማለት ደግሞ ኮስት ኦፍ ፕሮዳክሽን ይቀንሳል። ኮስት ፕሮዳክሽን ቀነሰ ማለት ደግሞ ኤፊሸንሲ ምናመርተው ምርት ተወዳዳሪነቱን የሆነ ሆኖ ከሌሎች ክልሎች ቀድሞ በአርባ ዓመት የሚጠናቀቅ የኢኮኖሚ ከተማ ለመገንባት አቅዶ ስራ የጀመረው የኦሮሚያ ክልል መስተዳድር ትልቅ ስራ ከፊቱ ይጠብቀዋል። ምናልባትም እቅዱ ተግባራዊ ከሆነ ኢትዮጵያ በአፍሪካ እንደ ግብፅ ጋናና ኬንያን የመሳሰሉ ሀገራት ከጀመሯቸው መሰል ፕሮጀክቶች ጋር ስሟ እንዲነሳ ሊያደርግ ይችል ይሆናል። ለዛሬ ያልነው የሆነው ሳምንት፣ በሌላ ዝግጅት እንጠብቃችኋለን። ጤና ይስጥልኝ።